GPS okay. radio አስራሁለተኛ ክፍልን አጠናቀው በዘንድሮ ዓመት ወደ ዩኒቨርሲቲ የሚገቡ ተማሪዎችን ለማበረታታት ታስቦ የተዘጋጀው የምረቃ ስነ ስርዓት በሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን እሁድ ፌብርዋሪ 16 ቀን በድምቀት ተከበረ። ልጅን በስደት ዓለም ማሳደግ ቀላል አይደለም። የልጅን ደስታ በዚህ ሁኔታ በዛሬው የቅር ማክበር ልዩ ነው። ወጣቶች ኃላፊነት እንዲወስዱ 12ተኛ ክፍል መጨረስ ማለት ለህብረተሰቡ ማገልገል፣ ህብረተሰቡ ጋር አብሮ መኖር ነው የሚለውን ሀሳብ በውስጣቸው እንዲሰርጽ አድርገናል። በልጆቹ ላይ ያየሁት ስሜት በቀጣይነት ለተናናሾቻቸው አርያ ለመሆን ያላቸውን ቃል መስማት ደስታ ፈጥሮብኛል የሚሉት የአዘጋጅ ኮሚቴው ሰብሳቢ በትረትጉሃና ይለልውል ገብረስላሴ የሚከተለውን መልእክት በዝግጅቱ ላይ አስተላልፈዋል። ልጆቻችን በቤተ ክርስቲያን ወይም በህብረተሰብ ውስጥ ሲያገለግሉ ከቆዩ በኋላ አስራ ሁለተኛ ክፍል ሲጨርሱ እነሱም ከእኛ ይሄዳሉ፣ እኛም እነሱን አናገኛቸውም። ወይም ደግሞ መልካም አርአያ ያላቸው ወጣቶች የመያዝ የማስተማር ፣ ለትንንሾቹ የማሳየት ባህል እየዳበረ አይደለም። ስለዚህ ይህንን መስፈርና በመካከላችን ጥሩ አርያ እየያዙ እየወጡ የሚሄዱትን ልጆች አንደኛ፣ የሰሩትን ስራ ማክበር አለብን። ሁለተኛ፣ ወላጆችን ለዚህ ያበቁት ለፍተው ደክመው ለዚህ ያበቁትን ወላጆች አክኖሌጅ ማድረግ አለብን። ሶስተኛ፣ ከዚያ በታች ያሉትን ደግሞ ህፃናት ትልልቆቻቸውን አሪያ ስለሚከተሉ እነሱ ደግሞ ይህንን እንዲያዩ ማድረግ አለብን፣ በሚለው ሀሳቡን የተነሳሳ ነው። እና ይህንን ሰፋ ላለ ጊዜ አስበንበት ከአባታችን ጋራ ተወያይተን አባታችን ሀሳቡን በጣም ቅን በሆነ መንፈስ ተቀብለው ከሰበካ ጉባኤ ጋር ተወያይተው ሰበካ ጉባኤው ይሄ ዝግጅት እንዲዘጋጅ ፈቅዶ ዛሬ ሁላችንም በዚህ ልንዘጋጅ ስለቻለን ሰበካ ጉባኤውንም አባታችንንም ለዚህ አስተዋጽኦ ያደረጉትን በሙሉ ከልብ እንዳመሰግን ይፈቀድልኝ። በሁለተኛ ደረጃ ደግሞ በዚሁ ኮሚቴ ሆነው ተቋቁመው ይሄ ነገር አስፈላጊነቱን አምነው ከፍተኛ ስራ ላለፈው ሁለት ወር አድርገዋል። ይሄ የምታየው ዝግጅት በሙሉ ያለፈው የሁለት ወር ስራ ውጤት ነው። ያው እንደምታየው ዝግጅት በአስራ ሁለተኛ ክፍል ጨርሼ ነው ከነሱ ጋር መረቀው ዛሬ እና ለምንድን ነው ልጆች ላይ ማተኮር የሚያስፈልገው የሚለውን እንድናገር ጠይቀውኛል። እኔ በራሴ በኩል መግለጽ የምፈልገው ብዙ ጊዜ እርሻ ነክ ነገር ወዳለሁ። አትክልት ማለት ነው። አትክልት በምትመለከቱበት ጊዜ መጀመሪያ ምን ይፈልጋል? የለሰለሰ መሬት ይፈልጋል። የለሰለሰ መሬት ልጆችን በስጋዊውም በዓለማዊውም ህይወታቸው ጠንክረው እንዲሄዱ የለሰለሰ ጥሩ ስፍራ ያስፈልጋቸዋል። በጥሩ ስፍራ ላይ ማደግ አለባቸው። በጥሩ መሬት ላይ እንደምንተክለው አትክልት ሁሉ በጥሩ ቤተሰብ ላይ ማደግ መቻል አለባቸው። አትክልት በምንተክልበት ጊዜ አንዳንድ ጊዜ ስር አልሰድ ይላል። ወደታች ስር አልሰድ ይላል። የተለያዩ የሚሸጡ ነገሮች አሉ፣ የሚገዙ ነገሮች እነዚያ፣ ስትጨምሩበት ስር እንዲሰድ ያደርገዋል። አንዳንድ ጊዜ ልጆች በልጅነታቸው ወደሚያስፈልገው ቦታ መሄድ ሲያቀታቸው ለነሱ ገንቢ አስተያየትና ጥንካሬ የሚሰጣቸው ወላጅ ቤተሰብ ነው። ከጥሩ ቤተሰብ የሚወጡ ልጆች ጥሩ ቦታ ላይ ይደርሳሉና፣ አትክልት ውሃ ያስፈልገዋል ውሃ እንደሚያስፈልገው ሁሉ ልጆች ደግሞ ሕይወት እንዲዘሩ መንፈሳዊ መጠጥ ያስፈልጋቸዋል። መንፈሳዊ ምግብ ያስፈልጋቸዋል። ስለዚህ ቤተሰብ ያንን መንፈሳዊ ምግብ እንዲያገኙ ኮትኩቶ የሚቀልባቸው ወላጅ ነው። መንፈሳዊ መዝሙሮች የተደመጡበት ከዩኒቨርሲቲ ተመርቀው በስራ ዓለም ላይ የሚገኙ ወጣቶች ህይወት ልምዳቸውን ያካፈሉበት የአስራ ሁለተኛ ክፍል ተመራቂ ተማሪዎች የነበራቸውን የጥናት ጊዜ ለታናናሾቻቸው ያስረዱበት ዝግጅት ደማቅ ነበር። መልአከ ምሕረት አባ ወልደ ጊዮርጊስ አየለ የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ፣ በዝግጅቱ የተሰማቸውን ለኤስቢኤስ በዚህ መልኩ ገልጸዋል። ዛሬ አስራ ሁለተኛ ክፍል የጨረሱ ለመመረቅ የፈለግንበት ዋነኛው ዓላማ በሌላው በሌሎች ኦርቶዶክሳውያን ዘንድ ይሄ እጅግ የተለመደ ና እጅግ አስፍቶ የሚሰሩበት ነው። ለምሳሌ በግሪክ፣ በህንድ፣ በሲሪያን፣ በኢጂፕሻን አብዝተው ይህንን ስራ ይሰራሉ። እኛም ዛሬ አሁን የመጀመሪያ ይህን ስራ የሰራ ነው። ነገ ለቤተ ክርስቲያናችን እና ለኮሚኒቲያችን ለሀገራችን ቤተ ክርስቲያናችን እንደ አይነት ስራ ሳፖርት ታደርጋለች ወይም ደግሞ እኛን ትደግፈናለች ወይ ለካ የሚሰማንና የእኛን ትምህርት የሚከታተለን አለ ወይ ለካ ከወላጆቻችን በላይ ደግሞ የሃይማኖት ሰዎች ይህንን ጉዳይ ይከታተላሉ ይደሰታሉ ማለት ተስፋ እንዲያደርጉ በማሰብ ይህንን አላማ ወንድማችን ሲያነሳ ብርሃን ሀይለሉሴ ያነሳ ሁላችንም በደስታ ምክንያቱም ነገ የምንሰራውን ትልቅ ካቴድራል ቤተ ክርስቲያን የሚረከቡት እነሱ ናቸውና፣ የነገ ሰበካ ጉባኤዎች መሪዎች እነሱ ናቸውና፣ ነገ ቤተ ክርስቲያናችንን ትልቁን ቅዱስ ሚካኤል ቤተ ክርስቲያን የሚያንቀሳቅሱት በማናጅመንት፣ በአስተዳደር፣ በፋይናንስ የሚመሩት እነዚህ ተመራቂ ልጆች ስለሆኑ በተለይ ደግሞ ሶስቱ ዲያቆናቶች ናቸው እዚህ በግንባር የሚያገለግሉ የሚቀድሱ፣ ልዩ ልዩ ስራ የሚያከናውኑ ስለሆነ ይህንን ተግባር ለማድረግ አስበን ነበር። ተሳክቷል። ደስታ ፈጠረበት። ምን ደስታ ፈጠረበት ያልከኝ፣ ከዚህ በላይ ደስታ የለም። ምክንያቱም በሰው ሀገር የተወለዱ ልጆች የሀገራቸውን ቋንቋ ይችላሉ፣ የአውስትራሊያን ቋንቋ ይችላሉ። ሀበሻዎች ናቸው። ነገ ለሀገራችን ለትውልዳችን ጠበቃ የሚሆኑ ዶክተሮች የሚሆኑ ፍርድ ቤት የሚሆኑ በልዩ ልዩ ምክንያት ህዝባችን እንዳይንገላታ ለህዝባችን ትልቅ ስራ ይሰራሉ ብለን እየጠበቅናቸው ስለሆነ ይህንን ሀሳብ በእነሱ አይምሮ ውስጥ አስርጸን ነገ ሲጠየቁ ስራ እንዲሰሩ ለማሰብ ነው። በእኔ ዘንድ እጅግ በጣም ተደስቻለሁ። ይህንን ስራ ሁላችንም ልናበረታታው፣ ሁላችንም ከፍ ከፍ ልናድርገው፣ ሁላችንም ደግሞ ለዚህ ቅዱስ አላማ ልንተባበር ያስፈልጋል። ደብረ ገነት ቅዱስ ሚካኤል ቤተክርስቲያን በተለይ በብዙ ስራዎች ስራ ይሳተፋል ወደፊትም ልጆቹን በተመለከተ ብዙ ሰፊ እቅዶች አቅዷል። ያው በቅርብ ስራውን ሰርተን ለህዝብ እንደምንገልጽ ተስፋ አድርጋለሁ። እንግዲህ እግዚአብሔር የተመሰገነ ይሁን። እናንተም የስፔስ ሬዲዮ ሁልጊዜ መታችሁ ጠይቁናላችሁ፣ ምን ጎደል እናስተካክል፣ የምንጠይቁትን ጥያቄ ሁሉ ተግባራዊ አድርጋችሁ እያስተላለፋችሁ ነውና እናንተንም በተለይ ወንድማችን ኤልያስን እጅግ አድርጌ አመሰግናለሁ። ቤተ ክርስቲያን ግቢ ውስጥ መጥተህ እኛን አነጋግረህ ያውን ተከታትለህ እንኳን ደስ ያላችሁ በሚል በአዘጋጅ ኮሚቴው የተዘጋጀውን ኬክ የቆረሱት ተመራቂ ተማሪዎች የተለያዩ ሽልማቶች የተበረከተላቸው ሲሆን ዝግጅቱ በየዓመቱ እንዲቀጥል በዚህ ዓመት 12ኛ ክፍል ተማሪዎች እና በታዳጊ ህጻናት በቅቅብሎች ፕሮግራሙን በኃላፊነት ለመረከብ ቃል ኪዳን ገብተዋል። የተዘጋጀውን ፕሮግራም የፈጠረባቸውን ስሜት በተመለከተ ተመራቂ ተማሪዎችን ኤስቢኤስ አነጋግሯቸዋል። ስሜ አቤኔዘር ግርማ ንጉሴ፣ አንድ 2019 ግራጁዌት ኮሌጅ እና በጣም ደስ ብሎኛል። ክፍል ትንሽ ቀሎኛል። ካለ ወንድሜም አንማረለሁም፣ እናትና አባቴም እነሱ አረቃለው። ስሜ በአምላክ ይባላል። ፕሮግራሙ በሚዘጋጅበት በጣም ደስ ይላል። እኛን ያበረታታን ስለሆነ ወደፊት ላይ ዩኒቨርስቲ ውስጥ ስንገባ ምንጠብቀውን መጠበቅ ያለብን ተነግሮናል። ያበረታታሉ ነገር እና ቢቀጥልም አሪፍ ነው። ለወደፊት ተማሪዎች እነሱንም እኛ ያለፍንበትን ነገር ሽ እናደረጋለን። ልክ አሁን የተደረገው አይነት ከኤስቢኤስ ሬዲዮ ኤልያስ ጉዲሳ፣ ቪክቶሪያ አውስትራሊያ